በኦሮሚያ ክልል የተቀሰቀሰው ተቃውሞ ነገ አንድ ዓመቱን ይደፍናል። ከህዳር 2008 ዓ ም በፊትም በክልሉ ተቃውሞዎች ቢኖሩም ያለፈው አንድ ዓመት ያክል ግን ተከታታይና ጠንካራ አልነበረም። ዘገባዎች እንደሚጠቁሙት አምና ህዳር ወር የነገ ዕለት ተቃውሞ የተጀመረው ከአዲስ አበባ 50 ኪሎ ሜትር ርቃ በምትገኘው በግንጪ ከተማ ነበር። የከተማዋ ነዋሪዎች አደባባይ የወጡት መንግስት በልማት ስም በአካባቢው የሚገኘውን የጭልሞ ጫካን ማስመንጠሩን በመቃወም ነበር። ከጫካው መመንጠር በተጨማሪ መንግስት ለልማት ይጠቅማል ብሎ ይዞው የወጣው የአዲስ አበባና የኦሮሚያ ልዩ ዞን የተቀናጀ የጋራ ማስተር ፕላን የተቃውሞውን ጥያቄ በዋናነት ያቀጣጠለ መሆኑን ይታወሳል። ይህንን ተቃውሞ ተከትሎ የብዙ ሰው ህይወት ማለፉ፣ ብዙ ሰው መታሰሩ፣ ንብረት መውደቡና ብዙ ሰዎች ቀያቸውን ጥሎ መሰደዳቸው ስንዘግብ ነበር። የኢትዮጵያ መንግስት የተነሱት ጥያቄዎች በመልካም አስተዳደር እጦት የተከሰቱ ችግሮችና ልማቱ ያመጣቸው ግን መሟላት ያለባቸው ፍላጎቶች በማነሳቸው ምክንያት እንደሆነ በተደጋጋሚ ሲያስታውቅ ቆይተዋል። በመንግስት የኮሚኒኬሽን ጉዳዮች ሚኒስቴር የህዝብ ግንኙነት የሆኑት አቶ መሐመድ ሰይድ እንዲህ ይላሉ። ህብረተሰቡ በተለይም በርካታ ወጣት ከዩኒቨርሲቲ ትምህርቱን የጨረሰበት ሁኔታ ነው ያለው። ይሄ ወጣት ሀይል ደግሞ ስራ መያዝ ይፈልጋል። ለሀገሪቱ ኢኮኖሚ እድገት ባበረከተው አስተዋጽኦ ልክ ስራ አግኝቶ በኢኮኖሚ ውስጥ ገብቶ ራሱንም ሀገሩንም መጥቀም የሚፈልግበት ሁኔታ ነው ያለው። እንደዚሁም በርካታ ፍላጎት ነው ያለው። የፍላጎት ብዝሃነት ጭምር ነው ሀገራችን ውስጥ ያለውና ከመሰረተ ልማት ከልማት ጋር በተገናኘ አድሬስ መደረግ ያለባቸው ጥያቄዎች ይነሳሉ። ውጤት ጤናማ ቀልጣፋ ህብረተሰቡን ሊያረካ የሚችል አገልግሎት ከመንግስት ማግኘት የሚፈልጉ በርካታ የህብረተሰብ ክፍሎች አሉ። እንደዚሁም ዲሞክራሲውም ጥልቀት እንዲኖረው ከማድረግ ጋር በተገናኘ መንግስት እቅድ ይዞ እየሰራ ያለበት ሁኔታ አለ። ይሄ ሁሉ አጠቃላይ ሲነሱ የነበሩ የህብረተሰብ ጥያቄዎች ከራሱ ከህብረተሰቡ ጋር በጋራ በመሆን ለመፍታት ከፍተኛ ጥረት እየተደረገ ያለበት ሁኔታ ነው ያለው። በኦሮሚያ ክልል የነበረው ተቃውሞ ከጭልሞ ጫካና ከማስተር ፕላኑ ጀርባ ብዙ ጥያቄዎች አሉ የሚሉት ስማቸው እንዳይጠቀስ የፈለጉ በተቃውሞም ተሳታፊ የነበሩት ግን ተቃራኒውን ነው የሚሉት። ማስተር ፕላኑ ከምን ጋር ነው የሚገናኘው ብለ ብጠይቀኝ የኦሮሞ ህዝብ በጣም ብዙ ለማለት ይቻላል ከመሬት ጋር የተያያዘ ነበረ ኑሮ ራሱ እና የኦሮሞ ህዝብ አንደኛ የመጀመሪያው ነገር ማስተር ፕላኑ የማንነቱን የሚነካ ነገር ማንነቱን የሚያፈናቅል፣ ማንነቱን ከከተማ የሚያጠፋ የኦሮሞ ህዝብ እውነት ነው ምንም ከመሬቱ በስተቀር ሌላ አቅም የለውም። ከተማው ላይ ብዙ ነገር ላይሰራ ይችላል፣ ብዙ ነገር ላይ አድርግ ይችላል። እና መሬቱ ላይ ከተፈናቀለ ደግሞ ብዙ ነገሩ ነው የሚጠፋው። ይሄ አንዱ ነገር ነው። ሌላው የመሬቱን ማለት የ የኦሮሞ ከመሬቱ ጋር የሚፈናቀለው እና መሬቱ ላይ ሲፈናቅ ደግሞ የማንነት ነገር አለ። ሌላው ቋንቋው ባህሉ እንዲያድግለት ነበረ እና የኦሮሞ ህዝብ ባህሉ እያደገ አይደለም፣ ማንነቱ እያታወቀለት አይደለም፣ በራሱ ልጆች በራሱ ሀገር ላይ በራሱ አስተዳደር እየተዳደረ አይደለም። በሞዝጊት ነው የሚተዳደረው፣ ግልጽ ነው። አሁን ደግሞ ከሁለት ዓመት ወደዚህ ደግሞ በውትድርና ገዛ ስር ነው ያለው። የፖለቲካ አቀንቃኝና ተቃውሞውን በቅርብ የተከታተሉት አቶ ገረሱ ቱፋ የተቃውሞውን ጥቅምና ጉዳት እንደሚከተለው ይዘረዝራሉ። ምክንያቱም ደማ ተቃውሞዎቹ ብዙ ነገሮችን አስገኝተዋል። አንደኛ ጭቆና ህዝብን አፍነ እየገደል እየዘረፍ፣ ከመሬቱ እያፈናቀል ምንም አይነት ጉልበት ቢኖር ምንም አይነት የጦር መሳሪያ ብታንቀሳቀስ ቀጥል እንደማይችል በደንብ ያረጋገጠ ነገር ነው በመጀመሪያ ደረጃ። በሁለተኛ ደረጃ የኦሮሞን ፖለቲካ በኢትዮጵያ ፖለቲካ ውስጥ ዋነኛ ጉዳይ እንዲሆን አድርጎታል። በሌላኛው ሶስተኛ፣ የኦሮሞ ችግር አጠቃላይ ኢትዮጵያ ውስጥ ያለው ችግር በአለማችን ላይ ሊፈቱ ከሚገባቸው ዋነኛ ችግሮችን ጭምር እንዲታይ አድርጎታል። ሌላኛው ይሄ መንግስት በአለም አቀፉ ማህበረሰብ ዘንድ የፈጠረው ስዕል ነበረ። ኢሜጆቹ በሶስት ነገሮች ላይ ነው የተመሰረቱ ነበሩ። አንደኛ በአካባቢው ራሱ የተረጋጋ አካባቢውንም የሚያረጋጋ ሀይል የሆነው ነበረ። ሁለተኛ በዚህ በፀረ ሽብር ዘመቻ በሚባለው ውስጥ እንደ አጋር መንግስት ይታይ ነበረ። ሶስተኛ ደረጃ ደግሞ መንግስቱ ከፍተኛ ኢኮኖሚክ እድገትን ያስመዘገበ ተብሎ በደንብ ይወደስ ነበረ። እና በዚህ በሶስቱ ነገሮች ላይ የተሳለውን የአለም አቀፍ ገጽታውን ሙሉ በሙሉ የቀየረ እና እውነተኛ ማንነቱ በደንብ እንዲጋለጥ ያደረገ ሙቭመንት ነው። መንግስት ባለፈው ወር የደነገገው የአስ የሚያስቸኳይ ጊዜ አዋጅ በአገሪቱ ሰላምና መረጋጋት ያመጣል ማለቱ ይታወሳል አቶ ገረሱ እንደሚሉት ህዝብ ሲጠይቅ የነበረው አፈና ግድያና ዝርፊያ እንዲቆም ነበር አዋጁ ግን የበለጠ እያጠናከራቸው ነው ይላሉ የኢትዮጵያ መንግስት የአስቸኳይ ጊዜ አዋጁን ከደነገገ ወዲህ ባለው አንድ ወር ውስጥ ብቻ ከ11600 በላይ ሰዎች ማሰሩን አምነዋል